የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድና የኤርትራ ፕሬዝደንት ኢሳያስ አፈወርቂ ባለፈው ሳምንት ወደ ጅዳ ሳዑዲ አረቢያ ሄደው የነበረ ጊዜ ንጉሥ ሳልማን ለሁለቱም መሪዎች አድናቆታቸውን ገልጸው ሽልማትም አጥልቀውላቸዋል። ኢትዮጵያ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር ያለችበት የሞቀ ግንኙነት ኢትዮጵያን ወደ የመን ጦርነት ይጎትታት ይሆን የሚል ስጋት እያሰሙ ያሉ ብዙዎች ሲሆኑ ያንን ስጋት በሐሳብ ደረጃ እንደሚያከብሩ ያስታወቁት የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሚኒስትር አቶ ፍጹም አረጋ ሀገሪቱ ወደዚያ ቁርቁስ የምትገባበት ምክንያት እንደሌለ ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይና በሌሎችም አካባቢያዊ ጉዳዮች ላይ ምርምር የሚያደርጉትና ጽሑፎችንም የሚያወጡት የቀድሞው የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ ባወጡት አንድ ጽሑፍ የአካባቢውን ጂኦ ፖለቲካዊ መስተጋብርና ተጽዕኖ አሳዳሪ ያሏቸውን ዓለም አቀፍ የዲፕሎማሲ ምጣኔ ሀብታዊና ወታደራዊ እንቅስቃሴዎችን ተንትነዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ። እንደምን አመሽው? ጤና ይስጥልኝ ሰለሞን አባተ፣ እንደምን አለ? እግዚአብሔር ይመስገን። የት ነው ያሉት አሁን ሻለቃ? እኔ አሁን ናሚቢያ የሚባል ሀገር ነው ያለው። ዊንድ ሆክ ነው ያሉት ተልኮ ይወጣ ብሎ እዛ አካባቢ ነው ያለው። ሻለቃ ሰሞኑን አንድ ጽሑፍ አውጥተው ነበረ የኢራንና የሳዑዲ አረቢያን የባላንጣነት ግንኙነት አስመልክቶ እና ለአፍሪካ ቀንድ አካባቢ ሁለቱ ወገኖች እያደረጉ ያሉትን በበላይነት በአካባቢው ለመቆየት ወይም አካባቢውን ለመያዝ እያደረጉ ያሉትን ትግል የሚጠቋቁም ጽሑፍ አውጥተው ነበረ። ሻለቃ ለመሆኑ ምንድን ነው ስጋቶ? አመሰግናለሁ ሰለሞን። በመጀመሪያ የጽሁፉን ጥናት የምናጠነው አንድ ድርጅት አለ፣ የሚሰራበት ድርጅት በቮለንቲርስ በሪሰርቸርስ እርሱ የሚመሩት ድርጅት ነው። አፍሪካ ስትራቴጂክ ኤን ሴኪሪቲ ስታዲስ፣ የአፍሪካ የስትራቴጂ እና የሴኪሪቲ ምርምር ድርጅት ነው። ስራችን በአፍሪካ ውስጥ ግጭቶች እንዳይፈጠሩ የተፈጠሩም ካሉ የሚቀዘቀዙበትን መንገድ መመራመርና ጽሁፎችን መበተን ነው እና ምርምሮችን ለመንግስታትና ለሚያገባቸው መበተን ነው። ሌላ ምንም አላማ የለንም። አንወግንም፣ ግን ኦብጀክቲቭ ሆነን ከራቅ ብለን ሁኔታዎቹን ተመልክተን ይሄ ነገር ይሄን ይመስላል እንዲህ ይመስላል ብለን ግምገማ እናቀርባለን። ያንን ተመርኩዘው መንግስታት የራሳቸውን ፖሊሲ ይቀይሳል። ሀገራቸው ጥቅም በሚመች መንገድ ፖሊሲያቸውን የውጭ ፖሊሲያቸውን ይቀይሳሉ። የእኛ ዓላማ ይሄ ነው። ስለዚህ ሀሳብ ስናቀርብ ወግነን አይደለም። ለኢትዮጵያ መንግስትም ሁሉም ያን መንግስት ወግነን አይደለም። ይሄንን በተመለከተ በቅርቡ የወጣው ጽሁፍ በኢራንና ሳውዲ አረቢያ በሚመራው ግሩፕስ መካከል በአፍሪካ ቀንድ ላይ የሚደረገው ፉክክር ምን ይመስላል የሚል ነው። ያ ምን ይመስላል የሚለውን እሱ ነው ለማብራራት የሞከር ነው የሞከርኩት እና ረጅም ነው። ግን በጠቅላላው ኢራን እና ሳውዲ አረቢያ ሳውዲ አረቢያ እና ዩናይትድ አረብ ኤሜሬትስ ሆነው ጋልፍ አላያንስ የሚባሉት ቡድን እና የሱኒ የፋርስ ባህረ ሰላጤ አካባቢ ሀገሮች ጥምረት ማለት ነው ባህረ ሰላጤ የፋርስ ባህረ ሰላጤ የኢራን የኢራን እንግዲህ የሺአ ተከታዮች አስከትሎ ኢራን የራሱን ሀይል እዛ አካባቢ የራሱን ደጋፊዎች እያቋቋመ ነው። አንድ አሊያንስ አለ። በዚህ በኩል ደግሞ በሰውዲ አረቢያ እና በዩናይትድ አረብ ሚረት የሱኒ አሊያንስ ሆኖ ተፈራርሞ ያው አንዱ ከአንዱ ጋር ነው። የመን ላይ የምናየው ጦርነት የየመን ጦርነት አይደለም፣ ከየመን ህዝብ ጋር የተያያዘ አይደለም። የኢራን እና የሳውዲ አረቢያ የእነዚህ ጦርነት ነው። የመን ውስጥ የምናገኘ ፕሮክሲ በረጅም ርቀት የሚደረግ የእነሱ ነው። አሜሪካንም እዛ ውስጥ አለበት። በእጃ ዙር የሚካሄድ ማለት ነው። አዎ በእጃ ዙር ነው። እና እንግዲህ ይህንን ለማድረግ አፍሪካ ቀንድ ውስጥም እንግዲህ እያንዳንዳቸው ሽማ ያደርጋሉ። አሁን ማንን ያዝ፣ ከማን ጋር ንወግን የሚል ፉክክር አለ። ይህ ፉክክር ነው በዛ ጽሁፍ ላይ ለማሳየት የሞከርኩት። ምንድነው የሚታየው አሁን በአፍሪካ ቀንድ ላይ ስንል እዛ ላይ የሚታየው ያው በግልጽ የሚታየው የሚታወቀው የሚሊተሪ ቤዝ ጦር ሰፈሮች የማቋቋም ውትድርና ትምህርት የመስጠት መሳሪያ የማቅረብ ብዙ እንቅስቃሴዎች አሉ። በእነዚህ ወገኖች ኢራን ከዛ ስዕል ውስጥ ወጥቷል። ምክንያቱም ሱዳን ነበር የሞከረው ኢራን ከዛ ስዕል ወጥታለች። አሁን በአጠቃላይ የገልፍ አላያንስ ነው እንግዲህ እዛን የሚያደርገው። አሰብ ላይ ያው እንደሚታወቀው ዩናይትድ አረብ ኤሚሬት ቤዝ አለው መሰረት አለው አሰብ ላይ። ሳውዲ አረቢያ ለመስራት እየሞከረ ነው። ቱርክ ደግሞ ሱማሌ ውስጥ አላት። ከዛ በጠቅላላው ጅቡቲን ያየን እንደሆነ ጅቡቲ በዓለም ውስጥ የሌለ የጦር ሰፈር ክምችት ነው ያለው። ጃፓንና ቻይናዎች አዲስ የመጀመሪያ ጊዜያቸው ነው በውጭ ሀገር፣ በአፍሪካ ውስጥ በአፍሪካ አካባቢ ቤዝ ሲመሰርቱ። ጃፓንና ቻይናም ሳይቀር ቤዝ አላቸው። አሜሪካ ቤዝ አለው። ፈረንሳይ ቤዝ አለው። እና የእነዚህ ሁሉ ትርምስ ነው እዛ የምናው ወደ አስራ አንድ የሚሆኑ ሀያላን መንግስታት ጅቡቲ ላይ ወታደራዊ መደቦችን እንዳቋቋሙ ነው ከተለያዩ ምንጮች የምሰማው። ልክ ነው ሁሉ አለ ሁሉ እዛ ጽሁፍ ላይ ሉ ጅቡቲ ላይ ያ ሁሉ ክምችት እንግዲህ ምንድን ነው የምንለው። ለምንድን ነው ትላለ አንዳንዱ፣ የኢኮኖሚ ጥቅም አለው። በኢኮኖሚ አንጻር ነው ስትራቴጂክ ኢኮኖሚክ ጉዳይ ነው። ሌላው ደግሞ የፖለቲካ ጥቅም ያላቸው እና የሚያራምዱት አጀንዳ ያላቸው ናቸው። ስለዚህ አለ ምክንያት እዛ አልተከማችም። እንግዲህ ጅቡቲ ያለችበት ያ ባህረ ሰላጤ በቀይ ባህርና ህንድ ውቅያኖስን የሚያገናኘው ወደ ሜዲትሬንን የሚያገናኘው ወይ በጣም ወሳኝ የሆነ ቦታ ነው። ቀይ ባህርን በጠቅላላ አረቦች ሲመኙት የነበረ ከአረብ ሊግ አብረ ሊግ ፈረሰ። አረብ ሊግ በነበረበት ጊዜ ዋና አላማቸው ቀይ ባህርን የአረብ ባህር ለማድረግ ነበር የሚፈልጉት። ያ አልሆነም። አሁን ዩናይትድ አረብ ኤሜሬትስና ሳውዲ አረቢያ በሚያደርጉት ሽሚያ ቀይ ባህር ላይ ሙሉ ቁጥጥሩ አላቸው። ግብፅ ከነሱ ጋር ጋር ነች። ሱዳን ከነሱ ጋር ነች። የመንን ለመያዝ እየሞከሩ ነው። ኤርትራም ያው በጋለፈ አሊያንስ ውስጥ ተባብራለች እና አሁን ቀይ ባህር ንጹህ ሶማሌ ውስጥ በይዛላቸው በጠቅላላ ያንን ሰላጤ ቁጥጥር ውስጥ አግብተውታል። በዚህ አንጻር ነው እንግዲህ ይህን ፉክክር ስናይ የፖለቲካ ይዘት ስላለው ማናቸውም አገሮች እዚህ አልያንስ ውስጥ ሲገቡ የፖለቲካ ግንኙነት ሲፈጥሩ ይሄንን መመዘን ያስፈልጋል። አጀንዳቸው ምንድን ነው የሚለው። ሩሲያ ሱዳን እየገባች ነው። ህንድም እንደገና ሌላው ቀርቶ ህንድ እንኳን ጅቡቲና እዛ አካባቢ ለመግባት እየሞከረች ነው። በጠቅላላ ብዙ ትርምስ ነው እዛ ውስጥ ያለውና፣ እዚህ ትርምሱ ሲገባ የፖለቲካ ስርፍም አለው ኪሳራም አለው። ያ የፖለቲካ ጥበብ ያላቸው ሰዎች ያንን መዝነው ነው የሚገቡት ምን ያስከትልብኛል። እንግዲያው የሀይማኖት ምክንያት አለው እና እንደሚታቀቡ አውቀው የሳውዲ አረቢያ አላማ በመንግስትም መንግስትና ሃይማኖት አንድ ስለሆነ የሳውዲ አረቢያ ዓላማ ውሃ ቢዝን ለማራመድ አፍሪካ ውስጥ በጠቅላላው በመካከለኛው መስለጥም በጠቅላላው ያ ዓላማ ስላላት ያንንም ለማራመድ ጭምር ይህን የምናገራለ ማስረጃዎች ሁሉ አሉ። ስለዚህ ይህን ሁሉ ይዘት ስላለው ከዛ ይዘት ጋር ተመዝኖ ነው የፖለቲካ ግንኙነት የሚፈጠረው ለማለት ነው። ያንን ለማስጠንቀቅ ነው እያ ጽሁፍ የቀረበው። እንግዲህ ሻለቃ ዳዊት፣ በተለይ ደግሞ ኢትዮጵያ የትኩረት ማዕከልም ሆና አያታለሁ አንዳንድ ቦታዎች ላይ በጽሁፎም ውስጥ ማለት ነው። በዚህ ሁኔታ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በሳዑዲ አረቢያ እንዲሁም በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት የተሟሟቀ ይመስላል። እነዚህ ሀገሮች ድጋፋቸውን ለኢትዮጵያ በግልጽ እየቸሩ ነው፣ እየሰጡ ነው ማለት ይቻላል መሆኑንም ጠቅላይ ሚኒስትሩ ወደ ጅዳ ሄደው ሽልማት አግኝተዋል። እንደዚሁም ፕሬዚደንት ኢሳያስ አፈወርቂ የኤርትራው፣ በዚህ ሁኔታ ውስጥ እዚህ ውስጥም ከገለጹት ሁኔታ ጋር ሲያስተያዩት ምንድን ነው የሚመስለው የኢትዮጵያ ወደዛ መሳብ ወይም በዚህ ቡድን ውስጥ ብዙ መታየት? አዎ ከእንግዲህ በእኛ በኩል በእኔ በኩል ሁኔታዎችን ማሳወቅ ነው። ካሳወቁ በኋላ ያ የመንግስት የሚወስደው እርምጃ ከአገሩ ጥቅም ጋር አያይዞ ይወስዳል የሚፈልገውን እርምጃ። በእኛ ግምት ግን የምንፈልገው ምንድን ነው ባለማወቅ ሳይሆን አውቀው የሚገቡበት የሚወስዱት እርምጃ መሆኑን ለማሳወቅ ነው እና ጠቅላይ ሚኒስትር አብይ እንግዲህ ይህንን እርምጃ ወስደዋል። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ርጅሉንም አ አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጥግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናት እኛም ሆነን ሌሎችም ብዙዎች የሚደግፉት ነገር ነው ነገር ግን ከዚህ ጋር ሲደረግ ከአንዱ ወገን ጋር የወገኑ ላለመምሰል ጥንቃቄ ያስፈልጋል። ለምሳሌ ይሄ ፊርማ ነው ይፈርማሉ የተባለ ነው። ሲፈርሙም ያየነው አንድ ፊርማ ነው። ይዘቱንም አላውቅም፣ ግን ጀዳ ሄደው የፈረሙ የተባለው ተቀምጠው ሲፈርሙ የገልፍ ኒውስም ያወራው እሱን ነው። እና ፊርማም ሆነ ይሄ ምናልባት አያስፈልግ ይሆናል ይሄንን በአፍሪካ ዩኒየን ደረጃ ማድረግ እንጂ ተጎትቶ እዛ ሄደው ማድረግ ተገቢ ነው ተገቢ አይደለም የሚል የኔ ግምት አገባለሁ ግን على راكيلهم إن شاء الله يعني. ሁኔታውን አላውቀውም፣ ነገር ግን ይሄንን አረብ ሀገር ሄዶ ጀዳ ሄዶ ከማድረግ በአፍሪካ ዩኒየን ውስጥ ማድረግ ይሻል ነበረ፣ ከአፍሪካ ጋራ ያቀራርባል የሚል ግምት አለ። ግን የጠቅላይ ሚኒስትሩ ጽህፈት ቤት የሚለው ጅዳ ላይ የተፈረመው የሰላም ስምምነት አይደለም። የሰላም ስምምነት ከኤርትራ ጋር የተፈረመው አስመራ ላይ ነው፣ ባለአምስት ነጥብ የሰላም ስምምነት ማለት ነው። ጅዳ ላይ የነበረው ያንን የሰላም ስምምነት ተግባራዊ ማድረግ በሚቻልባቸው መንገዶች የሳውዲ አረቢያ መንግስትና የተባበሩት አረብ ኤሚሬቶች የሚሰጡትን ሊሰጡ የሚችሉትን ድጋፍ የማጠናከሪያ እንደ የጋራ መግለጫ አይነት እንደ ኮሚኒኬ አይነት ነው የተደረገው፣ የሚል ነው። ጥሩ ነው እንደሱ እንግዲህ ይህን ቢሆን እኔ ራሴ የራሴ በዩናይትድ አረብ ኤሚሬትስና ሳኡዲ አረቢያ አለ ምክንያት ይህን ሁሉ አያደርጉም። የራሳቸው ምክንያቶች ያላቸው ምንድን ነው ብለው ያስባሉ። ይሄ በተለያ በኢኮኖሚ በኩል የሚፈልጉት አለ። ኢትዮጵያ ውስጥ ገብተው እርሻ ማሳፋት ይፈልጋሉ፣ ሌላ ነገር ይፈልጋሉ። ብዙ ነገሮች ማድረግ የሚፈልጉት አለ። ከእሱ ጋር ሁሉ የተያያዘ ሊሆን ይችላል። ግን ዝርዝሩን እኔ አላቀውም። የውጭ ጉዳዮቹ ሊመረምሩ ይችላሉ። በእኔ በኩል ግን ስመለከተው በዛ በኩል ያለ ሁል ጊዜ ኢትዮጵያን እዛ ውስጥ ለመክተል ክስተት የሚደረግ ዘለዓለማዊ ጥረት ነው። በዛ በኩል ያለ በአረቦች በኩል ያለ ይሄ በውጭ ጉዳይ መሆነን ስናጠና የነበረ ነው። በሁሉም ቦታ ስናጠና አርባ አመሳ ሁሉ ሲጠና የነበረ ነገር ነው። እና ያ ሁኔታ ኢትዮጵያን ተያዥ እንዳያደርጋት፣ ጥገኛ እንዳያደርጋት እና የማትፈልገውን ነገር እንዳታደርግ ሁኔታ ውስጥ እንዳይከታት ከዛ ደግሞ ለመውጣት በምትፈልግበት ጊዜ ደግሞ ሌላ የመንም ሆነ ሌላ ቦታ እንደተፈጠረ ሁኔታ ደግሞ እዛ ውስጥ ደግሞ ችግር ውስጥ እንዳትገባ ጥንቃቄ ያስፈልጋል። ባለማወቅ እንዳይደረግ የማስጠንቀቅ ጉዳይ ነው። እዚች ጋ አንድ ጊዜ ይቅርታ፣ ለማቋረጥ አይደለም፣ እያብራሩልኝ እንዲሄዱ ለመጠየቅ ብቻ ነው። ቅድም የገለጿቸው ሰላማዊ የሆኑ ግንኙነቶች መዋለ ነዋይ ግንኙነቶች፣ የልማት ግንኙነቶች እንዳሉ ሆነው ምናልባት እነሱን ራሱን በቻለ አጀንዳ ልንፈትሻቸው እንችላለን። እንዳሉ ሆነው መቼም እርስዎ የአፍሪካ የስትራቴጂና የሴኪሪቲ ምርምር ተቋም መሪም ነትና ተቋሞ በምርምር ደረጃ የያዘው የጨበጠው እነዚህ የፋርስ ባሕረ ሰላጤ ሀገሮችም ይሁኑ የአራቢያ ልሳነ ምድር አገሮች በአካባቢው ያላቸው ተጽዕኖ ምን እንደሚመስል ሊያሳይ የሚችል ማስረጃ ካሉት፣ በተለይ ደግሞ ኢትዮጵያን የሚመለከት በተለይ ደግሞ የሰሞኑን የኤርትራ የኢትዮጵያና የሳዑዲ አረቢያና የአረብ ኤሚሬቶችን በሌላ ወገን ደግሞ ያለውን ግንኙነት በሚመለከት በዚህ በኩል እዙ ውስጥ ጥልቅ ውስጥም አልገባንም። እንደዚህ ያለ ማስረጃም የለኝም። ጠቅላላ ያለውን ፉክክር ነው የምንገልጸው። ፉክክሩ ከስትራቴጂክ የሆነ የኢኮኖሚ የራ አይዲዮሎጂ ይህን የመሳሰለ ፉክክሮች አሉ፣ ያ የሚታዩ ናቸው። ያ እንግዲህ አንዱ ከአንዱ ጋር ቢጋጭ አንዱ ከሌላው ጋር የመሰለ ከስትራቴጂክ አስተላለፎችን ስለሚለውጥ እዛ ላይ ጥንቃቄ ያስፈልጋል ከማለት ውጪ እኔ ሁኔታው ጥንቃቄ እስካለበት ጊዜ ድረስ የሚጎዳ ነገር ይኖራል ብዬ አላስብ። ነገር ግን ጥንቃቄ ይሞላበት የሚል ነገር ነው መናገር የምንችለው እንጂ ይሄ ነገር ይሄን አመጣ ብዬ የምናገረውን ነገር የለኝም። ነገር ግን ሁሉም የራሱን ጥቅም ይዞ እዚህ ስለሚገባ የጦር ሰፈርም ያላቸው ጦር ሰፈርም የገነቡ ሆነ እነሱም ደግሞ በሌላም አንጻር ደግሞ ያላቸውን ጥቅም ለማስከበር ብዙ ጥረት ስለሚያደርጉ እዛ ላይ ማናቸውም ሀገር ሲገባ ሲወግን ጥናትና እውቀት ያስፈልጋል። እኛ ያን እውቀትና ጥናት መስጠት ነው እንጂ ዝርዝሩን ነገር ውስጥ ምንም የማውቀው ነገር የለኝም። ሻለቃ፣ መቼም እውነት ነው የዓለም ታሪክ የዓለም ፖለቲካ ታሪክ፣ በአጠቃላይ ሀገሮች የራሳቸውን ጥቅም በማስከበር ላይ እየተመረኮዘ ነው በቅድሚያ በሉዓላዊነታቸውና በደህንነታቸው ላይ የተመረኮዘ ግንኙነት ነው የሚያደርጉት ከማንም በላይ የሚያደርጓቸው ግንኙነቶች፣ የሚገቡባቸው ውሎች የራሳቸውን ጥቅሞች የሚያስጠብቁ መሆናቸውን ማረጋገጣቸው አንድ ነገር ሆኖ፣ በአሁኑ የአራቢያ ልሳነ ምድርና የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ ኤርትራ፣ ኢትዮጵያ በአንድ በኩል በሌላ በኩል ሳዑዲ አረቢያ ሱኒዎች እያሉን የጠቀሷቸው በዚህ ጽሑፍ ውስጥ ምንድን ነው የሚያስከትለው ችግር? እነዚህ ሀገሮች ወደ ጠበቀ ግንኙነት ቢሄዱ ችግር አለ ብለው ያያሉ። በአጠቃላይ መወገን ይመጣላ ከአንዱ ጋር መወገን አንዱና አንዱ ድጃጩ ከአንዱ ጋር መወገን ሊመጣ ነው። ኢትዮጵያ ብትወግን የምታጣው ነገር ምንድን ነው? የምታገኘው ነገር ምንድን ነው? ያ መወገንስ ከምንድን ነው የሚነሳው? የሚወገንበት ጊዜ አለ። የግድ አቋም የሚወሰድበት ጊዜ አለ። አቋም ተወስዶ ምንም የሚያስመጣውን ነገር ሁሉ አገራዊ የብሔራዊ ጥቅማችን ጋር የተያያዘ ስለሆነ የሚያስከትለውን ነገር ሁሉ ለመቋቋም ዝግጁ ነን ብሎ አንድ አቋም ይዞ መግባት ይቻላል። ይሄ ሁሉ ከተመርምሮ መወገን ይቻላል። ነገር ግን እንደምናየው በአሁኑ ጊዜ ይሄ ይህን ጋር ተወጋግኖ የደረሰም ጉዳት አለ። ኢራክ ላይ ያለው ጦርነት አለ። ሲሪያ ላይ ያለው ጦርነት አለ። የመን ያለው ጦርነት አለ። ብዙ ቦታ ላይ የሚደረጉ ጦርነት በዚህ ምክንያት ስላሉ ከዛ ውስጥ ላለመግባት ጥንቃቄ ያስፈልጋል። ዲፕሎማሲው ጊዜ የጥንቃቄ ጉዳይ ነው። ዲፕሎማሲ ሁሉ ጊዜ መራቅ አይደለም፣ መሸሽ አይደለም። ሁኔታ ውስጥ ገብቶ በጥንቃቄ የመስራት ጉዳይ፣ ብሔራዊ ጥቅምን በማይነካ ነገር እንዴት ያለ ዲፕሎማቲክ ግንኙነት ይኖረኛል ብሎ ስትራቴጂ ከሆነ እርምጃ መወሰድ እና ስትራቴጂ ከሆነ ፖሊሲ መቀየስ ነው ዲፕሎማሲ ማለት ነው። መራቅ አይደለም መገለልም አይደለም። ከኢንተርናሽናል ሲስተም ውስጥ ወጥተን ልንኖር አንችልም። ኢትዮጵያ መሬት ማንም ሀገር ኢንተርናሽናል ሲስተም ውስጥ እንግዲህ ጎበዝ ዲፕሎማት የሚያሰኘው ምንድን ነው? ኢንተርናሽናል ሲስተሙ እንዴት ኦፐሬት እንደሚያደርግ፣ እንዴት እንደሚሰራ አውቆ የሚወስዱትን አቋም የመውሰድ ጉዳይ ነው። ይሄ ዲፕሎማሲ ይባላል። ይህንን ለማሳወቅ ነው። ይህን ደግሞ ለማወቅ መንግስት ራሱ ጥናት ድርጅቶች ላይኖሩ ይችላሉ። ገለል ያሉት ድርጅቶች የበለጠ ያውቃሉ። ከጥቅም አንጻር ሳይሆን ከሩቅ ርቀት ተመልክተው ነገሮችን እነሱን በሚያዩት መልክ ሳይሆን ከውጭ በምንመለከተው መልክ ማሳየት እንችላለን። ያን አይተው መወሰን የእነሱ ጉዳይ ነው። ሞር ኢምፖርታንት ዋናው የራሳቸውን ጥቅም የሚያውቁ እነሱ ናቸው። ሪሰርች ሴንተሮች አይደሉም። ተመራማሪዎች ተመራማሪዎች ፋክቱንና ሁኔታውን ማቅረብ ነው። ከዛ በኋላ ግን መውሰድ መወሰድ ያለበትን እርምጃ ለሀገራቸው በሚጠቅም ደገድ የመንግስታት ጉዳይ ነው። እርሶም አንስተውታል፣ ሸለቃ በዚህ በጽሁፎ ውስጥ ለምሳሌ አንድ እንደ አብይ አንድ ነጥብ ላንሳና የህዳሴ ግድብን ሁኔታ እንመልከት። የግብፅ የጥቅም ሁኔታ አለ፣ ኢትዮጵያ የራሷ የጥቅም ሁኔታ አላት። ግብፅ በዚህ በሳዑዲ አረቢያ በሚመራው ትብብር ውስጥ ተሳትፎ አላት። ኢትዮጵያ ደግሞ ቅርበት አላት ከጅዳ ጋር ከሪያድ ጋር እና እነዚህ ሁኔታዎች ኢትዮጵያ ጥቅሞቿን ለማስከበር ልትጠቀመ የምትችልባቸው መሳሪያዎች ወይም ቱልስ ሊሆኑ አይችሉም። መጠቀሚያም ሊሆኑ ይችላሉ። ጎጂም ሊሆኑ ይችላሉ። ጎጁም ወገን እስኪ ያሳዩኝ፣ ጎጁም ሊሆን ይችላል። አረብ ሀገሮች በአብዛኛው አብረሀብ ሀገር ከግብፅ ጋር የተሰለፉ አሉ እና ግብፅን የሚወግኑ አሉ። ብዙ ብዙ አረብ ሀገሮች ግብፅን ነው የሚደግፉት። እና ሱዳንም አረብ ውስጥ ያለችበት ነው። ሱዳንም ብዙ አረብ ሀገሮች ይደግፏታል። ስለዚህ የሕዳሴ ግድብም ሆነ በጠቅላላ የናይልን በተመለከተ፣ አባይን በተመለከተ የሚደረጉ እንቅስቃሴዎች ሁሉ የአረብ አቋም ነው። የአረብ አቋም ስለሆነ ይሄ ግድ ሚዛን ይጠይቃል። እንግዲህ ከማጋ ነው የሚወገነው። ኢትዮጵያና ግብፅ ቢጣሉ በዚህ ጉዳይ ላይ ማ ከማጋ ይወግናል የሚለው ነገር እሱ ደግሞ የሚያነጋግር ነው። ይህ ይሄ ሁሉ መመዘን አለበት እና ደቡብ ሱዳንም እንደዚሁ። አሁን ዩናይትድ አረብ ኤሚሬትስ በቅርቡ ሶስት ቢሊዮን ዶላር የፎረን ኤክስቼንጅ ሪዘርቫቸው ለማሟላት ብሎ ሶስት ቢሊዮን ዶላር አሟልቶላቸዋል። እርዳታም እየሰጣቸው ነው። እንግዲህ ይሄ ሁሉ ከእነሱ ጋርም ግንኙነት አላቸው። ስለዚህ ለነዛም እነዚህም በእንደዚህ ያሉ በመሳሰሉ ኢሹስ ላይ የሚወሰዱ እርምጃዎች የግድ ወገናዊነትን ሊያመጣ ግጭት ይፈጥር ይችላል፣ ላይፈጥርም ይችላል። ግን ይሄ እንግዲህ የዲፕሎማሲ እውቀት ነው እና የጨዋታውን የመጫወት ጉዳይ ነው። ብዙ ነገር ከደቡብ ሱዳን ጋር የጠበቀ ግንኙነት አለው የአረቡ ዓለም በአሁኑ ጊዜ፣ በተለይ ደግሞ የእስራኤሎች ደግሞ የራሳቸው እንትን አላቸው። ብዙ ትርምስ አለ እዚህ አካባቢ በጠቅላላ። የኢትዮጵያን ከወሰድን የኢትዮጵያ ሁኔታ ከሪጅኑ ከአካባቢው ተገልሎ መታየት አይችልም። ስለዚህ የኢትዮጵያ ሁኔታ ውስጡን እናያለን እንጂ ውስጡን ኢንፍሉወንስ የሚያደርጉ የውጭ ኃይሎችም ሊኖሩ ይችላሉ አሉ። ስለዚህ ሁሉንም አጠቃለን ካልተመለከትም በስተቀር ነገሮቹን በደንብ መረዳት ያስቸግረናል። ይሄ አገር ይሄ በኢትዮጵያ ጉዳይ ላይ አሰላለፉ ምን ይመስላል እያሉ ያጠናሉ ብዬ ነው የማስበው። ውጭ ጉዳይ ስራዊ ሆነ ይህን ያረጋል። እርስዎ የውጭ ጉዳይ ምክትል ሚኒስትር ሆነው አገልግለዋል ሻለቃ። የኢትዮጵያን ፖለቲካ ዲፕሎማሲም ሆነ የዓለምን ፖለቲካና ዲፕሎማሲ አብጠርጥረው ያውቃሉ። ብዙ ጊዜ በኢትዮጵያ ጉዳይ ላይ የምንሰማው የምናየው ነገር ኢትዮጵያ በአካባቢዋ በጠላቶች እንደታጠረችና ገዢዎች የሚነደፉት ስልቶች የሚነደፉት ኢትዮጵያን ቀለበት ውስጥ የማስገባት ኢትዮጵያን ወደ ችግርና ወደ ቁርቁስ ውስጥ የማስገባት ፖለቲካ እንደሆነ ፖሊሲ እንደሆነ የሚከተሉት አይነት ንግግሮች፣ ትንታኔዎች ሲሰጡ ነው ብዙ ጊዜ የምንሰማው። አንደኛ፣ እንደዚህ አይነቱ ትንታኔና አስተሳሰብ መንስኤው መነሻው ምንድን ነው? ሁለተኛ፣ ጠላት ማሽተት አይመስሎትም ወይ ሻለቃ፣ በየአጋጣሚው በየነጥቡና በእነዚህ ሁኔታዎች ውስጥ ገብቶ ቅድም እርሶም በነገራችን ላይ አንስተዋታል ይህን ነገር ከአካባቢው የተለየች አትሆንም እና እነዛን ጠላትን የማሽተት እና በጥርጣሬ የመታየት መንገዶች ውስጥ ከመግባት ይልቅ ወደ ትብብር መንፈስና የዛ እንቅስቃሴ የአካባቢው አካል የመሆን አካሄድና አዝማሚያ የተሻለ ጥቅም አይሰጥም ወይ? መቼም በሀሳብ ደረጃ የተሻለ ጥቅም ይሰጣል፣ ነገር ግን በእውነተኛው ዓለም ውስጥ ስንገባ እንደዛ አይሰራም። በእውነተኛው ዓለም ውስጥ ጥቅም ነው የሚገዛ ሁሉን ነገር፣ እውነት ነው። ይሄ ግን የኢትዮጵያን ጥቅም ሊጎዳ የኢትዮጵያን ጥቅም ሊጎዳ የሚችል የአካባቢው ሀገሮች ፍልስፍና ወይም መርህ ወይም ፖሊሲ ካለ እርስዎ በግሎ እንደ ዳዊት ወልደ ጊዮርጊስ እንደዚሁም ደግሞ በተቋም ደረጃ የአፍሪካ ስትራቴጂና ሴኪሪቲ ምርምር ተቋም ያየው ያነጠረው ነገር ካለ የኢትዮጵያ የውጭ ጉዳይ ሚኒስቴርም ቢሆን ከውጭ ፖሊሲ አኳያ ያያቸው ሊዘረዝራቸው የሚችላቸው ስጋቶች ካሉ ቢነግሩኝ። መቼም ሁኔታዎች ይለዋወጣሉ። የውጭ እኛ ለምሳሌ ባለፈው ጊዜ የምዕራብና የምስራቅ ጦርነቶች በነበረበት ጊዜ ቀዝቃዛ ጦርነት በምንልበት ጊዜ የነበረው አሰላለፍ ለተለየ ነበረ። የዛ ጊዜ ትንተናውም ከዛ ኮንቴክስት ከዛ ክልል ስለሆነ ለየት ይላል። ከዛ በኋላ ያ ሁኔታም ከተለወጠ በኋላ ደግሞ የመጣው ትልቁ ስጋት ደግሞ የአክራሪዎች ኤክስትሪሚዝም፣ በሁሉም አንቃጫ የነበረው ኤክስትሪሚዝም። ከዛ በኋላ ደግሞ የሽብርተኞችና የአክራሪነት ሲመጣ ደግሞ ከዛ አንጻር ይታያል። ከዛ አንጻር ይታይና እንዴት ነው የሚሆነው አሁን ሳዲውዲ አረቢያ የዛ ምንጭ ነች ይባላል፣ ነው ደግሞ ብዙ ማስረጃዎች ያሳያሉ። ከዋሃቢዝም ጋር ተያይዞ ነው የሚሉኝ? አዎ ከዋሃቢዝም ጋር የተያያዘ ነው። ዋሃቢዝም የግድ የፖለቲካ ስልጣን መያዝ አለብን የሚል እምነት ያለው ነው። ደግሞ እንደሚታየው ሳዲውዲ አረቢያ የመጨረሻው ጨቋኝ ሀገር፣ ሁሉንም ህዝብ በፍጹም ገዥነት የምትቆጣጠር አገር ነች እና በዴሞክራሲም ረገድ የመጨረሻው ፕሪሚቲቭ የምትባል የመጨረሻው ሀገር ነች። ግን ገንዘብ ስላላት በአሜሪካንም ትከበራለች፣ በአውሮፓም ትከበራለች። ገንዘቧ ብቻ ነው የሚያስከብራት እንጂ በሁሉም በሰብአዊ ጥም ሆነ በፖለቲካውም ሆነ በዴሞክ በሁሉም ነገር ኋላቀር ነች። በገንዘባቸው ይህንን የሃይማኖታቸውን እንትን እናራምዳለን የሚለው እምነት ካላቆሙ በስተቀረ በገንዘባቸው ብዙ ነገር ሊፈጽሙ ይችላሉ። ይህን ጥንቃቄ ማድረግ አስፈላጊ ነገር ነው። ቀስ በቀስ አሁን በሉ በአልጋወራሹ በጣም እየቀዘቀዘ ነው ይባላል። አልጋወራሹ ትንሽ ፕሮግሬሲቭ ናቸው፣ ተራማጅ ናቸው፣ የመከፈት አዝማሚ አላቸው። ሊመጣ ይችል ይሆናል አላውቅም። ነገር ግን አሁን በግልጽ የሚታይ ነገር የለም። በዛ ሁሉ ጥንቃቄ ያስፈልጋል። እና የኛ አገር በሁሉም እምነቶች በሰላም የኖሩበት ወደፊትም የሚኖሩበት አገር ስለሆነ እዛ ውስጥ ተገብቶ የማያስፈልግ ክፍተት እንዲፈጠር አንፈልግም። የማያስፈልግ ደረጃ ላይ እንዳንደር ጥንቃቄ ያስፈልጋል። ዋናው ከዛ አንጻር እንመለከታለን። ምክንያቱም እንደ ሌላው አረብ አገር ሳይሆን እዛ አካባቢውን በጠቅላላ ስናየው ጠቅላላ ክርስቲያንና እስላም በኩል በኩልም አንደኛው የትኛው አንደ ይበልጥ አላውቅም፣ ግን የሚኖሩበት ኢትዮጵያ ውስጥ ብቻ ነው። ሌላ ሁሉ ዙሪያችን ስና ከዛ አንጻር የለም። ስለዚህ ያ ሁሉ ስጋት ላይ ይጥላል ኢትዮጵያን። ምን ሊፈጠር ይችላል የሚ ስጋት ስ፣ ስለዚህ በሰላም የኖረን ህዝብ ይሄን ሃይማኖትን ምክንያት አድርጎ ሌላ ችግር እንዳይፈጠር ይሄ ጥናት ያስፈልጋል፣ ክትትል ያስፈልጋል። አንዱ ይሄ ነው። ዱሮ ደግሞ በፊት አሁን እንኳን እየጠፋ ሄዷል፣ የእስራኤል አስተላለፍ ነበር እስራኤል እስራኤልና የአረቡ ሀገር የኢትዮጵያ አስተላለፍ ያ ነበር አሁን ትንሽ እየተለወጠ ሄዷል። ግን ያም ቢሆን የእስራኤል አቋም እስራኤል ቀይ ባህርን እሷም ልትቆጣጠሮ ትፈልጋለች። ነገር ግን ድሮ የሚመስለን የነበረው ሳውዲ አረቢያ ጠላት ነበረች፣ የእስራኤል ግልጽ ጠላት ነበረች። አሁን ግን ሳውዲ አረቢያና እስራኤል ተስማምተዋል። ስለ አስተላለፉን ትንሽ እየለወጠው ነው። ስለዚህ አስተላለፎች በየጊዜው ይለወጣሉ። በኢራን ላይ ያላቸው አቋም ተመሳሳይ ስለሆነ ሁለቱም ምናልባት የጋራ መገናኛ ነጥባቸው ኢራን ትመስለኛለች። የጋራው ጠላት ኢራን ነው። የጋራው ጠላት ሲሪያ፣ በኢራን የሚመራ ሀይል ማለት ነው። ኢራክ ያለው ሺ ት ነው ሲሪያ ያለው እነዚህን ካታር ደግሞ በበኩሉ ደግሞ ሺ ህዝብም ስላለው ጥንቃቄ ነው። ካታር አስወጥተውን፣ ኤርትራና ጅቡቲ ቦርደር ላይ ነበረ ካታር ጦር ሰላም ለመጠበቅ እነሱም ከዛ ወጥተዋል፣ አስወጥቶታል። እና ያ እንግዲህ ያው እንደዚህ ያለ አስተላለፍ አለ። ያ አስተላለፉ ሲገባ ጥንቃቄ ይጠይቃል። ሁሉም የጦርነት አስተላለፍ ነው የምናየው ሁላችሁ ሲሪያ የጦርነት ነው። ኢራክ የጦርነት ነው። ሌበኖን የጦርነት ነው። ሁሉም የጦርነት አሰላለፍ ነው። ስለዚህ ስጋት አለ እና ይሄ መጠናት ያለበት ሁል ጊዜ የውጭ ጉዳይ ስራ ይሄን ማጥናት ነው። ሻለቃ፣ ለመሆኑ ኢትዮጵያ አሁን ባለችበት የግንኙነት ሁኔታ ከሳውዲ አረቢያ ጋር በየመን ጦርነት ውስጥ በምንም ደረጃ ቢሆን ልትገባ የምትችልበት ሁኔታ አለ ወይም አሁን እያደረገች ያለችው ለዚያ በተወሰነ መልኩ አስተዋጽኦ ያበረከታል ብለው ያስባሉ? እኔ አይመስለኝም። እንደዚህ ያለ መንግስት ያለን አይመስለኝም። እንደዚህ ያለ መንግስቱ ይኖረናል ብዬም አላስብም። ህጹም የማይታለም ነገር ነው እኔ ነገር ግን ኤርትራ ጦር አላት ተብሎ ተነግሯል። አራት መቶ ወታደር አለ ተብሎ ተነግሯል ያህል በግልጽ ነው የተቀላቀለችው የኤርትራ ህብረቱን አልደበቀችም፣ ውስጥ አለችበት። ስለዚህ እንግዲህ ከየመን ጋር በነበራቸው በዛ በደሴቱ ምክንያት ግጭት ነበራቸው። ከዛም በኋላ በሃኒሽ ምክንያት ሳኡዲዎች ገንዘብ ያለው ሁሉ ዋናው ነገር በገንዘብ እንዳንገዛ ነው። ወገንም ጠላትም ሆነ መንግስትም ሆነ በገንዘብ ሊገዛ ይችላል። አገር ውስጥ ያለው ኢትዮጵያ ውስጥ ያለው ሁኔታ ከዚህ ሁሉ ንጹሕ ነው ተብሎ መናገር አይቻልም። ከሳውዲ ገንዘብም ሆነ ከሌላ ገንዘብ ንጹህ ነው ብሎ መናገር አይቻልም። ይህንን መከታተል ያስፈልጋል፣ ማጥናት ያስፈልጋል። ሳናውቅ እንዳንዘፈቅበትና ሳናውቅ የማንከላከለው፣ የማንጠብቀው፣ የማንቆጣጠረው ሁኔታ ውስጥ እንዳንገባ ሁልጊዜ ይህንን መመልከት ያስፈልጋል። ኢትዮጵያ ሁልጊዜ ይህንን መመልከት አለባት። ጥርጥር የለም። ሻለቃ ዳዊት፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ትንታኔ፣ ለማብራሪያው ሁሉ አመሰግናለሁ። ሰለሞን፣ ምናልባት ሌላ ሰው ደግሞ የተሻለ አስተያየት ሰጥ ይሆናል። እንደዚሁ ካለሁበት ተመክሮ አንጻር ደግሞ ከኢትዮጵያዊነት አንጻር ብዙ ስሜት እንከትበታለሁ እና ስላዳመጥከኝ አመሰግናለሁ <tune> እግዚአብሔር <tune tune tune>